ትንቢተ ኢሳይያስ ምዕራፍ ስልሳ አራት ሰማዮችን ቀድደህ ምነው ብትወርድ፣ ተራሮችም ምነው ቢናወጡ፣ እሳት ጭራሮን እንደሚያቃጥል እሳትም ውሃውን እንደሚያፈላ፣ ስምህ ለጠላቶችህ ይገለጥ ዘንድ አሕዛብም በፊትህ ይንቀጠቀጡ ዘንድ። ያልተጠባበቅነውን የክብርህን ሥራ ባደረገህ ጊዜ ወረድህ፣ ተራሮችን በፊትህ ተንቀጠቀጡ። ሰዎች ከጥንት ጀምሮ ለሚጠባበቁህ ከምትሠራላቸው ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየችም። ጽድቅን የሚያደርገውን በመንገዶችህም የሚያስቡህን ትገናኛቸዋለህ። እነሆ አንተ ተቈጣህ፣ እኛም ኀጢአት ሠራን፣ ስለዚህም ተሳሳትን። ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል። ስምህንም የሚጠራ አንተንም ሊይዝ የሚያስብ የለም። ፊትህንም ከእኛ ሰውረሃል፣ በኀጢአታችንም አጥፍትህናል። አሁን ግን አቤቱ፣ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን። አቤቱ እጅግ አትቈጣ፣ ለዘላለምም ኀጢአትን አታስብ። እነሆ እባክህ ተመልከት፣ እኛ ሁላችን ሕዝብህ ነን። የተቀደሱ ከተሞችህ ምድረ በዳ ሆነዋል። ጽዮን ምድረ በዳ ኢየሩሳሌምም ውድማ ሆናለች። አባቶቻችን አንተን ያመሰገኑበት የተቀደሰና የተዋበ ቤታችን በእሳት ተቃጥሎአል። ያማረውም ስፍራችን ሁሉ ፈርሶአል። አቤቱ በውኑ በዚህ ነገር ትታገሣለህን? ዝምስ ትላለህን? አጥብቀህስ ታስጨንቀናለህን?